Four. ጤና ይስጥልኝ አድማጮች፣ ኢትዮጵያውያን አትሌቶች በተለያዩ የማራቶን ውድድሮች በወንድም በሴትም ድል ተቀዳጅቷል። በእንግሊዝ ፕሪምየር ሊግ ሊቨርፑል በግስጋሴው ቀጥሎ በ11 ነጥብ ልዩነት ተከታዩ አርሰናልን ርቋል። በጀርመን ቡንደስሊጋ መሪው ባየር ሚንሽንና ተከታዩ ባየር ሌቨርኩሰን ተጋጣሚዎቻቸውን አሸንፏል። ላይፕሲጅ ከታችኛው ዲቪዚዮን ባደገውና ወራጅ ቀጣናው ግርጌ ላይ በሚገኘው ሃይድናይም ተፈትኖ አቻወጥቷል በመጀመሪያው ግጥሚያ በውድድሩ ማብቂያ ላይ በዩጋንዳ አቻቸው ያሸነፉት ሉሲዎቹ በመልሱ ግጥሚያ ረቡ ይፋለማሉ። ተጨማሪ ዘገባዎች ይኖሩናል። አብራችን ቆዩም። በቅድሚያም አትሌቲክስ በጃፓን ኦሳካ፣ ደቡብ ኮሪያ ዴጉና በስፔን የሴቪያ ማራቶን ሩጫ ፉክክሮች ኢትዮጵያውያን አትሌቶች ድል ተቀዳጅቷል። በተለይ በጃፓን ኦሳካ የማራቶን ሩጫ ኢትዮጵያውያን አትሌቶች በሁለቱም ፆታ በበላይነት አጠናቋል። በሴቶች የማራቶን ፉክክር ኢትዮጵያውያቱ ከአንደኛ እስከ ሶስተኛ ተከታትለው በመግባት ብቃታቸውን አስመስክሯል። አትሌት ዋጋነች መካሻ ሁለት ሰዓት ከ26 ደቂቃ 33 ሰከንድ በመሮጥ አንደኛ ወጥታለች። አትሌት አፈራ ጉድፋይ ና ኩባ አለሙ በዋጋነች በሰባትና አስር ሰከንዶች ተቀድመው ሁለተኛና ሶስተኛ ደረጃ አግኝቷል። በወንዶች ተመሳሳይ ሩጫ ደግሞ ኢትዮጵያዊው አትሌት ዩንልኛ ዳነ የራሱ ምርጥ ሰዓትን ማለትም ሁለት ሰዓት ከአምስት ደቂቃ ሰላሳ ሰባት በማስመዝገብ የቦታውን ሰዓት ጭምር አሻሽሎ በአንደኛነት አጠናቋል። ሌላኛው ኢትዮጵያዊ አትሌት አብዲስ ሳቶላ የጃፓኑ ሯጭ ሪዮታ ኮንዶን በ13 ሰከንዶች ተከትሎ ሦስተኛ ደረጃ አግኝቷል። አትሌት ጌትነት ሞላም ሌላኛው ጃፓናዊ ኪዮሃይ ሆሶያን ተከትሎ በአምስተኛነት አጠናቋል። ትናንት በተከናወነው የኮሪያ ዴጎ ዓለም አቀፍ የማራቶን ሩጫ ፉክክርም ኢትዮጵያውያን አትሌቶች አሸንፏል። በሴቶች ውድድር ኢትዮጵያዊቱ አትሌት መሠረት በለጠ 2 ሰዓት ከ24 ደቂቃ 8 ሰከንድ በመሮጥ በአንደኛነት አጠናቃለች። ሌላኛዋ ኢትዮጵያዊት አትሌት ትዕግስት ግርማ ከባህሬኗ ሯጭ ሩ ሩት ጄቤት ለጥቂት በሁለት ሰከንዶች ተበልጣ ሶስተኛ ደረጃ አግኝታለች። ሩት ጄቤት ውድድሯን ያጠናቀቀችው ሁለት ሰዓት ከ25 ደቂቃ ከ43 ሰከንድ በመሮጥ ነው። በወንዶች ተመሳሳይ የሩጫ ፉክክር ኢትዮጵያውያኑ አትሌቶች አዲሱ ጎበና 2ሰ5 ደቂቃ 22 ሰከንድ ና ደጀኔ መገርሳ 2559 ሰከንድ ሮጠው ሁለተኛ ና ሶስተኛ ደረጃ አግኝቷል። በዚህ ፉክክር ታንዛኒያዊው ጋብርኤል ጌአይ 2ሰ5 ደቂቃ ከ20 ሰከንድ በመሮጥ አንደኛ ወጥቷል። በስፔን የሴቪያ ማራቶንም ኢትዮጵያውያን ድል ተቀዳጅቷል። አትሌት ሰለሞን ባረጋ በመጀመሪያ ጊዜ ማራቶን ውድድሩ 2ሰ5 ደቂቃ 15 ሰከንድ በመሮጥ አሸንፏል። ሌላኛው ኢትዮጵያዊ አዲሱ አትሌት ተስፋሁን ሁለት ሰዓት ከስድስት ደቂቃ ከ27 ሰከንድ ሮጦ ሁለተኛ ደረጃ አግኝቷል። በሴቶቹ ተመሳሳይ ርቀት ፉክክር ኢትዮጵያዊቷ አትሌት አንቺናሉ ደሴ ሁለት ሰዓት ከ22 ደቂቃ ከ17 ሰከንድ በመሮጥ አሸንፋለች። የፈረንሳይዋ አትሌት ማኖን ትራፕ ና ኬንያዊቷ ሲንቲያ ኮስጌ ሁለተኛና ሶስተኛ ሆኗል። ሌላኛዋ ኢትዮጵያዊት ትዕግስት ገዛኝ ሞሮኪያዊቷ ኮታር ቦላይድን ተከትላ በአምስተኛ ደረጃ አጠናቀቀች። እግር ኳስ። የኢትዮጵያ የሴቶች ብሔራዊ የእግር ኳስ ቡድን ሉሲዎቹ ከዩጋንዳ አቻው ጋር ካምፓላ ውስጥ ባደረገው የመጀመሪያ ግጥሚያ በዩጋንዳ ቡድን የሁለት ለዜሮ ሽንፈት ገጥሞታል። መደበኛ የጨዋታ ክፍለ ጊዜው ሊጠናቀቅ አንድ ደቂቃ እስኪቀረው ድረስ በሁለቱም በኩል አንድም ግብ አልተቆጠረም ነበር። ሁለቱ ግቦች የተቆጠሩት በ89 እና 93ኛው ደቂቃዎች ላይ ነበር። ለዩጋንዳ ቡድን 89ኛው ደቂቃ ላይ ይና ናሙሌሜ፣ እንዲሁም መደበኛው የጨዋታ ክፍለ ጊዜ አቅቶ በጭማሪው ሶስተኛ ደቂቃ ላይ ፋዚላ ኢኳፑት ሁለተኛውን አስቆጥሯል። አዲስ አበባ ውስጥ ረቡዕ የመልስ ጨዋታ ይኖራል። ፕሪምየር ሊግ ትናንት ወደ ኤታድ ስታዲየም ያቀናው ሊቨርፑል ማንቸስተር ሲቲን በገዛ ሜዳው ጉድ አድርጎታል። ማንቸስተር ሲቲ ምንም እንኳን በገዛ ሜዳው ሽንፈት ቢገጥመውን በኳስ ይዞታ ግን ከሊቨርፑል በልጦ ታይቷል። በተለይ ጄሬሚ ዶኩ በክንፍ በኩል በኳስ ጥበቡና በፍጥነቱ ተከላካዮችን ሲያስጨንቅ አምሽቷል። ሊቨርፑሎች ሁለት ግቦችን ካስቆጠሩ በኋላ እጅግ ወደ ኋላ ተመልሰው በብርቱ መከላከላቸውና በመልሶ ማጥቃት ላይ ማተኮራቸው ማንቸስተር ሲቲን እንደጎዳው ገልጧል። ጄሬሚ ዶኩ በተለይ የሊቨርፑል ተከላካይ አሌክሳንደር አርኖልድን በኳስ ጥበብ በተክለሰውነትና ሰውነትና ድንገት አፈትልኮ በማለፍ ሲያንገላታው አምሽቷል። ለሊቨርፑል ሞሐመድ ሳላና ዶሚኒክ ሶቦስ ላይ በ14ኛውና 37ኛው ደቂቃ ላይ ከመረብ አሳርፏል። ሞሐመድ ሳላ የትናንቱን ጨምሮ እስካሁን 25 ኳሶችን ከመረብ በማሳረፍ በኮከብ ግባግቢነት ይመራል። የኒውካስል አጥቂ አሌክሳንደር ይሳቅ ሞሐመድ ሳላን በመከተል እንደ ማንቸስተር ሲቲው እርሊንግ ሆላንድ 19 ኳሶችን አስቆጥሮ ሁለተኛ ኮከብ ግብ አግቢ ነው። ሊቨርፑል አሌክሳንድርን ለማስመጣት ፍላጎት ቢኖረውም ኒውካስል በጠየቀው የ190 ሚሊዮን ዶላር ግድም የመልቀቂያ ክፍያ ግን እንደማይስማማ ተገልጧል። ሊቨርፑል ይህን ያህል እጅግ ከፍተኛ ገንዘብ አንድ ተጫዋች ላይ ብቻ ማፍሰስ እንደማይፈልግም ተጠቅሷል። በፕሪምየር ሊጉ አንድ ተስተካካይ ጨዋታ እየቀረው ሊቨርፑልን በአስራ አንድ ነጥብ የሚከተለው አርሰናል ቅዳሜ ዕለት በገዛ ሜዳው በዌስትሃም አንድ ለዜሮ መሸነፉ በዋንጫ ተፎካካሪነቱ ላይ ጋሬጣ ደቅኖበታል። ቀጣይ ጨዋታው ሶስተኛ ደረጃ ላይ በሚገኘው ኖቲንጋም ፎረስት ሜዳ ላይ ነው። ትናንት በኒውካስል የአራት ለሶስት ሽንፈት ያስተናገደው ኖቲንጋም ፎረስት 43 ነጥብ አለው። አርሰናል 53 ነጥቦችን ሰብስቧል። ቅዳሜ ዕለት በአስቶንቪላ ሁለት ለአንድ የተሸነፈው ቼልሲ ነገ ማታ ከሳውሳምትን ጋር ይጋጠማል። ዎልፍስ ከፉላም፣ ክሪስታል ፓላስ ከአስቶንቪላ እንዲሁም ብራይተን ከቦርመስ ጋርም ነገ ይጫወታሉ። ቡንደስሊጋም የጀርመን ቡንደስሊጋን በ58 ነጥብ የሚመራው ባየር ሚንሽን ትናንት አይንትራክት ፍራንክፉርትን አራት ለዜሮ ድባቅ መጥቷል። በ50 ነጥብ የሚከተለው ባየር ሌቨርኩሰን በበኩሉ ቅዳሜ ዕለት ሆልሽታይን ኬልን ሁለት ለዜሮ አሸንፏል። አይንትራክት ፍራንክፉርት በአርባ ሁለት ሶስተኛ፣ ቬርደር ብሬመንን አምስት ለዜሮ ያንኮታኮተው ፍራይቡርግ በ39 ነጥብ አራተኛ፣ ሳንክት ፓውሊን ሁለት ለዜሮ ያሸነፈው ማይንስ በ38 ነጥብ አምስተኛ ሆነው ይከታተላሉ። ከታችኛው ዲቪዚዮን ካደገው ሃይድናይም ጋር ትናንት ሁለት እኩል የተለያየው ላይፕሲጅ ከማይንስ በግብ ክፍያ ተበልጦ ስድስተኛ ደረጃ ላይ ይገኛል። ሃይድንሄም፣ ቦሆም እና ሆልሽታይን ኬል ከ16ኛ እስከ 18ኛ ወራጅ ቀጠና ውስጥ ይገኛሉ። ነገና ከነገ በስቲያ የተለያዩ የሩብ ፍጻሜ ግጥሚያዎች ይኖራሉ። በስፔን ዓመታዊ የጥሎ ማለፍ ዋንጫ ውድድር ማለትም ኮፓ ዴል ሬይ ነገ ባርሴሎና አትሌቲኮ ማድሪድን ያስተናግዳል። ከነገ በስቲያ ደግሞ ሪያል ማድሪድ ከሪያል ሶሴዳድ ሳን ሴባስቲያን ጋር ይጫወታል። የመልስ ጨዋታዎች ሳምንት ይኖራሉም። በጣሊያን ዋንጫ ኮፓ ኢታሊያ የሩብ ፍጻሜ ግጥሚያ ኢንተር ሚላን ነገማታ ላትሲዮ ሮምን ያስተናግዳል በነጋታው ደግሞ ጁቬንቱስ ከኢምፖሊ ጋር ይጋጥማል ቀደም ባሉ ጨዋታዎች ቦሎኛ አታላንታን አንድ ለዜሮ ኤስ ሚላን ኤኤስ ሮምን ሶስት ለአንድ አሸንፈው ወደ ግማሽ ፍጻሜው ማለፋቸውን አረጋግጧል በአውሮጳ የኔሽን ሊግ እግር ኳስ የምድብ አንድ መሪ ኦስትሪያና ተከታዩ ጀርመን ነገማታ ይጋጥማሉ ምድቡን የኦስትሪያ ቡድን በሶስት ነጥብ ይመራል ጀርመንና ኔዘርላንድ በአንድ ነጥብ ይከተላሉ። የስኮትላንድ ቡድን ያለ ምንም ነጥብ አራተኛ ደረጃ ላይ ይገኛል። በጀርመን ፖካል ዴኤፍቤ ዋንጫ ለግማሽ ፍጻሜ ነገማታ አርሜኒያ ቢሌፌልድ ቬርደር ብሬመንን ይገጥማል። በበነጋታው ረቡዕ ደግሞ በቡንደስሊጋው ተደጋጋሚ ሽንፈት የገጠመው ላይፕሲሽ ከቮልፍስቡርግ ጋር ይጫወታል። ቀደም ሲል በነበሩ የሩብ ፍጻሜ ጨዋታዎች ሽቱትጋርት አውግስቡርግን አንድ ለዜሮ እንዲሁም ባየር ሌቨርኩሰን ኮሎኝን ሶስት ለሁለት አሸንፏል። የጀርመን እግር ኳስ ማህበር ዴኤፍቢ አዲስ ለሚመሠረተው የጀርመን መንግስት ባለ አስር ነጥብ ጥያቄዎችን ኮዲው አቅርቧል። ከጥያቄዎቹ መካከል በፌዴራል ምራይ መንግስት ስር የስፖርት ሚኒስቴር ዴኤታ ይኑር፣ ለትርፍ ላልተመሰረቱ ቡድኖች የቀረጥ እፎይታ ይደረግና፣ በስፖርቱ የከባቢ አየር ጥበቃ የበለጠ ትኩረት ይሰጡ የሚሉት ነጥቦች ይገኙበታል። ግዙፉ ማህበር 24 ሺህ ቡድኖችና ወደ 8 ሚሊዮን ግድም አባላትን ያቀፈ ነው። የሜዳ ቴኒስ የ44 ዓመቷ የሜዳ ቴኒስ የዓለማችን ድንቅ ተጫዋች ቬኑስ ዊሊያምስ የፊታችን እሁድ ህንድ ውስጥ በሚከፍተው የኢንዲያን ዌልስ ውድድር ተካፋይ እንደማትሆን አሳወቀች። አሜሪካዊቷ የሜዳ ቴኒስ ተጫዋች በውድድሩ እንደምትሳተፍ አዘጋጆቹ በድረገጻቸው ይፋ አድርገው ነበር። ሆኖም ቬኑስ ስለ ውድድሩ አስቀድሞ ስላልተነገረኝና ሌላ ጉዳይ ስላለኝ በእሁዱ ግጥሚያ አልሳተፍም ብላለች። የሰባት ጊዜያት የዓለም የሜዳ ቴኒስ የሴቶች ውድድር ፍጻሜ አሸናፊዋ በእሁድ ውድድር ላ በአስረኛ ጊዜ እንድትሳተፍ አዘጋጆቹ ሁኔታዎችን አመሻሽቶላት እንደነበር ተዘግቧል። ሚያሚ ውስጥ ከአንድ ዓመት በፊት ከተደረገ ውድድር ወዲህ ቬኑስ ዊሊያምስ ተወዳድራ አታውቅም። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶት ስለሽነኝ አስተያየት ጥቆማቸው አይለን መልካም ጊዜ። ጤና ይስጥልኝ።